ኢትዮጵያውያን አርቲስቶች በየዓመቱ የዘመን መለወጫ በዓል ምክንያት በማድረግ በተለያዩ የዓለም ከተሞች በዋዜማው የሚያዘጋጁትን የሙዚቃ ድግስ እየሰረዙ መሆናቸውን አስታውቀዋል። ኢትዮጵያውያኑ አርቲስቶች ከዚህ ውሳኔ የደረሱበትን ምክንያት ሲያስረዱ የመንግስት ኃይሎች በኦሮሞና አማራ ክልሎች ተቃውሞ ሰልፈኞች ላይ ግድያ ፈጽመው ቤተሰቦቻቸው ሐዘን ተቀምጠው የእኛ ዳንኪራ መርገጥ ዋጋ የለውም ሲሉ ተናግረዋል። የኢትዮጵያ ሐዘን የእኛ የልጆችም ጭምር ነው ይላሉ አርቲስቶቹ። ሰለሞን ክፍሌ በዚህ ዙሪያ አጠር ያለ ዘገባ አሰናድተዋል። የኢትዮጵያ አርቲስቶች በተለያዩ የዓለም ከተሞች በአውሮፓ፣ በእስያ፣ በዩናይትድ ስቴትስ፣ በካናዳ፣ በአውስትራሊያና በአፍሪካ የሚኖሩ ወገኖቻቸው አዲስ ዓመትን በደስታ እንዲቀበሉ በማለት ላለፉት በርካታ ዓመታት የሙዚቃና የቲያትር ድግስ እያዘጋጁ ሲያዝናኑ ቆይተዋል። በዚህ ዓመትም ሰፊ ዕቅድ እንደነበራቸው ሲታወቅ በወቅቱ የሀገራቸው ሁኔታ ምክንያት አብዛኞቹ ትርኢቶቻቸውን መሰረዛቸውን ገልጸዋል። የብዙዎቹ አስተያየት ደግሞ ተመሳሳይና አንድ ነው ማለት ይቻላል። ወደ ኋላ የአንዳንዶቹን ምክንያት በአጭር ባጭሩ ለመግለጽ እሞክራለሁ። ያገኘሁትን ብቻ ማለቴ ነው። ያልተጠቀሱ ሊኖሩ ይችላሉና አስቀድሜ ቅርታ ጠይቃለሁ። ለዛሬ በድምፅ ያገኘኋትን አንዲት ተቀማጭነቷ ለንደን የሆነ አርቲስት ላስቀድም። ቤተልሔም በቀለ ትባላለች። መቼ ነበር የአንቺ ዝግጅት ሊቀርብ የታቀደው? ስል ጠየቅኳት። የኔ ዝግጅት ሴፕቴምበር አስር ነበረ። ማለት በዋዜማው ዋዜማው ቅዳሜ ቀን የት ነበር ለንደን ውስጥ ለማድረግ ታቅዶ ለሕዝቡ ጥሪ የተደረገው? ካምደን አካባቢ ነበር ዝግጅቱ። እና እንዴት ወሰንሽ የሙዚቃውን ድግስ ለመሰረዝ? ያው ግልጽ እኮ ነው። ማለት አገራችን ላይ ወይም ኢትዮጵያ ባለው ወቅታዊ ሁኔታ ምክንያት የሰረዝኩት። ምክንያቱም ይሄ ኒው ይር የኢትዮጵያዊ ነው። የኢትዮጵያ ኒው ይር ነው። አዲስ ዓመት ነው። የኢትዮጵያ አዲስ ዓመት ነው ስለዚህ በአሁኑ ወቅት ደግሞ ኢትዮጵያ ላይ ያለው የኢትዮጵያ መንግስት፣ በግፍ እየጨፈጨፈና በግፍ እየገደለ ወጣት ህጻናት፣ አዋቂ፣ ትልቅ ሰው ሳይል በግፍ እየገደለ ባለበት ወቅት እኔ ሙዚቃ ወጥቼ የምሰራበት አቅሙም የለኝም። ምክንያቱም ኢትዮጵያዊ ነው። የኢትዮጵያ ሀዘን እኔን ይመለከተኛል። የኢትዮጵያ ለቅሶ፣ የኢትዮጵያ ሞት እኔን ይመለከተኛል። ስለዚህ ይሄ አዲስ ዓመት የማን ነው? የኢትዮጵያዊ ነው። ኢትዮጵያ እንደዛ ወጣቱ ኃይል እንደዛ እየረገፈ እኔ እዚህ እዚህ ሀገር ላይ ሆኜ አዲስ ዓመትን እንኳን አደረሳችሁ የምልበት አቅም የለኝም፣ በግሌ ማለት ነው። ስለዚህ ያንን ስላሰብኩ ይሄንን ፕሮግራም ሰርጃዋል ነው። ምን ያህል ይከፈልሽ ነበር ኮንሰርቱ ቢካሄድ ኖሮ? በኮንሰርት ደረጃ አይደለም፣ አሁንም በኮንሰርት ደረጃ ሳይሆን በክለብ ደረጃ ነው። ጥሩ ነበረ፣ የምርም ለመናገር ማለት ጥሩ ጥሩ ሂሳብ ነበረ። እንትኑ ጋር የተነጋገርነው ዲል ያደረግነው ነገር ጥሩ ይሳብ ነበር። የሚከፍለኝ ግን ከህዝቤ አይበልጥም። በማጣትሽ ግን ገንዘቡን የተሰማሽ ቅሬታ አለ? በጣም በር ምንም የተሰማኝ ቅሬታ የለም። እስካሁንም ድረስ ዝም ያልኩበት ምክንያት የአሰር ይሄን ሁኔታ ነበር ማወቅ የፈለግኩት ማለት ከሱ ይመጣል ብዬ ሀሳብ ነበረ የጠበቅኩት ሳይ ምንም አይነት ስንትን ነገር ሳይመጣ ሲቀር ለምን እኔ ራሴ ካንስል አላደርገውም ብዬ ትላንትና ተነጋገርን። ዲል አደረግኩ ከሱ ጋር በሌላ ስራ እንድንገናኝ እና አሁን ሀዘን ላይ እንደሆኑት ምክንያቱም ወገኔ ነው እያለቀ ያለው፣ ወንድሞቼ ናቸው እህቶቼ ናቸው እያለቀ ያሉት። ስለዚህ ይሄን አዲስ አመት ሀፒ ሆኜ ደስተኛ ሆኜ መስራት ማልችልም። ስለዚህ ይህን ከእሱ ጋር ተነጋገረን፣ ተስማማን፣ ካንስል አድርገዋለው ማለት ነው። ለዛ ነው። ከዚህ ቀደም ባሉት አመታት በብዙ የአዲስ አመት ዋዜማ ሙዚቃ ድግስ ተሳትፈሷል። ያ የዛሬ አመትም እንደዚሁ ከሌላ እንትን ጋር እንደዚህ ሰርቻለሁኝ፣ እንሰራለን። ዱባይም ነበርኩ፣ በዱባይም እንደዚህ ሰርቻለሁኝ። ይሄም እንደዚሁ ትልቅ ፕሮግራም ነበር የተያዘው ነበረ፣ ግን ከወገን አይበልጥም እና ሰርዣዋለሁ በግል በራሴ። እና መጪውን አመት እንዴት ነው የምትቀበዩ? በግልሽ፣ እንደ አመት እንደ መሸጋገር እግዚአብሔርን አመሰግናለሁ፣ እንደ መሸጋገር እድሜ ሰጥቶን ይንን አዲስ ዓመት እንደ ማየት እግዚአብሔርን አመሰግናለሁ። ከዛ ውጭ ግን ይህ አመት ለኢትዮጵያውያን ለኢትዮጵያውያን ጥቁር አመት ነው ብዬ ነው የማስበው። ምክንያቱም ኢትዮጵያ ላይ ነው በደንብ የሚከበረው ይሄ ባህል፣ ኢትዮጵያውያን ነው በደንብ የምናከብረው። ገብቶሃል። ስለዚህ ኢትዮጵያ በአሁን ሰዓት እየሞተች ህዝቧ እያለቀ ባለ ሰዓት ስለሆነ ይሄ አመት እኔ ለእኔ ጥቁር አመት ጥቁር ኒው ይር ብዬ ነው የማስበው። የምቀበለውም እንደዛ ብዬ ነው። እንግዲህ ነገ ደግሞ የሚፈጠረውን ደግሞ አናውቅምና እስኪ ነገን እናያለን። አርቲስት ቤተልሔም በቀለ ለትብብሮች በጣም አመሰግናለሁ። ሐሳቤን እንድገልጽ ስላደረጋችሁኝ ይህን ከልብ አመሰግናለሁ። እንዳልኩት ብዙዎች ናቸው የዚህን ዓመት የዘመን መለወጫ በዓል ምክንያት በማድረግ በዋዜማው የፊታችን ቅዳሜ ማለት ነው የሙዚቃ ድግሳቸውን የሰረዙት። የአንዳንዶቹን አስተያየት ባጭር ባጭሩ ላቀርብላችሁ። ከዚያው ከኢትዮጵያ ልጀምር። አብዱ ኪያር በአዲስ አበባ፣ በመቀሌና በሌሎች ከተሞች ሊያደርግ የነበረውን ኮንሰርት ሰርዟል። ከአሰሪዎቼ ከኢዮሃ ኤንተርቴይንመንት ኃላፊዎች ጋር በመነጋገር ትርኢቱን የሰረስኩት የኢትዮጵያ ሕዝብ ሐዘን ስለተሰማኝ ነው ብሏል። አርቲስት ሚካኤል ለማም በአዲስ አበባ ሊያደርግ የነበረውን የዘመን መለወጫ የሙዚቃ ፕሮግራም ሰርዟል። አርቲስት አብይ አወቀ ሰው እየሞተ እኔ መድረክ ላይ ቆሜ የምዘፍንበት አንጀት የለኝም በማለት እዚህ በዩናይትድ ስቴትስ በቺካጎ፣ በአትላንታ፣ በዳላስና በላስ ቬጋስ የነበሯትን ኮንሰርቶች ሰርዛለች። ብርሃኑ ተዘራ ላፎንቴ ወገኔ የሞተ ዘፈን የለም ብሏል። ሄለን በርሄ የአዲስ አበባውን ዝግጅቷን ሰርዛለች። ደረጀ ደገፋም በተመሳሳይ ድግሱን ሰርዟል። የአስቴር አወቀና መሐሪ ደገፋው የዋሽንግተን ሲያትል ኮንሰርት መሰረዙን ፕሮሞተራቸው አስታውቋል። እነ ኤፍሬም ታምሩ ያሉበት የማዲንጎ አፈወርቅ የሲያትል ዝግጅትም ተሰርዟል። ቴዲ አፍሮም አዲሱን አልበሙን እንዲቆይ አድርጓል። በርከት ያሉ የኦሮምኛ ሙዚቃ ተጫዋች ኢትዮጵያውያን አርቲስቶችም ሰው የሞተ ዘፈን ፈጽሞ የማይታሰብ ነው ሲሉ በየቦታው ሊያደርጉ አቅደው የነበረውን የሙዚቃ ድግስ ሰርዘዋል። አርቲስት ፀጋዬ ዳንዳና ከኦሮሚያ ክልል ቴሌቪዥን ጋር በመተባበር ሊያቀርብ የነበረውን የሙዚቃ ዝግጅት ውሉን በሕጋዊ መንገድ መሰረዙን ለባልደረባችን ትዕግስት ገሜ ገልጾላታል። የቴሌቪዥን ጣቢያው ቀደም ሲል የቀረጻቸውን ፕሮግራሞች በዕለቱ ሊያሳልፍ እንደሚችል ግን ውሉ ይፈቅድለታል ብሏል። ሕዝቡ በአሁኑ ሰዓት አመት በዓሉን ቢሆን አንዝናናም የሚል አቋም አ በግራም ነፈሰ ቀኝ ይህንን የምንዝናናበት ሰዓት አይደለም የሚል ጉዳይ ስላለው አርቲስት የሕዝብ ነው አርቲስት ይሄንን ነው ሟት አርቲስቶች የሚያውቁት አርቲስት የምዝ የህዝቡን የሚባለውን ጉዳይ ስለሚያውቁ ወደ ህዝቡ ነው የሚወግኑት። አርቲስቶች ከዛ አንጻር ነው ብዙዎቹ አርቲስቶች ህዝብ መርጠው ካልፈ ህዝቡ ካልፈለገ አናደርገውም ብለው ጉዳያቸው ወደ ኋላ። ህዝብ ማለት የሁላችንም ነው ህዝብ የምንለው የእኛ የአርቲስቶች ብቻ ሳይሆን የሁላችንም ቤተሰብ ነው ህዝብ። ስለዚህ የሚሰማው ህዝቡ የምለውን ነገር ተቃራኒውን መስራት የለብንም በምል እናንተም የህዝብ ናቸው እኛም የህዝብ ነው በምል ጉዳይ ላይ ወደ መግባባቱ ላይ የተደረ ደርስናል። በሙሉ ለሙሉ የተቆረጠ ጉዳይም ባይሆን ሀሳብ ሼር የመደራረግ ጉዳይ አለ እንደዚህ። እሱ ትንሽ ላላ ያለ ነገር አለ። ሌሎች ቦታዎችም አሉ። ቀደም ስልም እንትን አሁን ትንሽ መጨመር የሚፈልገው ከዚህ ጉዳይ በፊት ሳስቀድሞ የተቀረጹ ቀረፃዎች አሉ። አመት በዓል ቀን የሚተላለፉ ዝግጅቶች ይሄ ጉዳይ ከመና እንትን ከማለቱ ከወሩ በፊት የተቀረጹ ከአንድ ሁለት ወሩ በፊት የተቀረጹ ቀረፃዎች አመት በዓል ላይ የሚተላለፉ ዝግጅቶች አሉ። ለህብረተሰቡ እኔ አሁን በአጋጣሚም እንትን የምለው የምተ ቀጥታ የእዛን ቀን የሚተላለፉ ዝግጅቶች እና ተቀርጾ የሚተላለፉ ትንሽ ህብረተሰቡ ለይቶም ቢያቅልል ሮ ነው። ጸጋዬ ዳንዳና ነበር አመሰግናለሁ እንዳልኩት ሌሎችም በርካታ አርቲስቶች ይኖራሉ በኢትዮጵያ መንግሥት ተፈጸመ ያሉትን ግድያ በመቃወምና ሐዘን በመቀመጥ የአዲሱን ዓመት በዓል ዋዜማ የሙዚቃ ድግስ የሰረዙት ሁሉንም ማዳረስ ካልቻልኩ ይቅርታ